በጣም በተለይ ፍረሽ ተማሪዎች ወደ ግቢ ሲገቡ የአቀባበል ፕሮግራም ነበረ፣ እንቀበላቸው ነበር። እጅግ በጣም ይሰማቸዋል፣ ዲፕሬስ ሊሆናሉ፣ በጣም ይጨነቃሉ። እዚያ አካባቢ ላይ ተገንጥሎ መምጣቱ ብዙ ነገር ይፈጥርባቸዋል፣ በጣም ይታመማሉ። አብዛኞቹ ማለት ነው ታመው ሆስፒታል ውስጥ የምናስገባበት ጊዜ አለ። እነሱን ከዛ በተጨማሪ ደግሞ ሁለት አይነት እይታ አለኝ እኔ ወደ ዩኒቨርሲቲ በተለይ ሴቶች ወደ ዩኒቨርሲቲ መግባት ላይ ማለት ነው የመጀመሪያው ነገር ጥሩ የሚባል ነገር ሲሆን ከቤተሰብ ተገንጥለው እዚህ መምጣታቸውን ዓላማቸውንና ህይወቴ ነው ብሎ የሚያስቡበት ነገር ላይ ብቻ አተኩረው ትምህርታቸው ላይ ሃይማኖት ላይ በሌላም መልኩ መጽሐፍ ማንበብ ላይ በጣም የሚያተኩሩ ልጆች አሉ። ዶር ብቻ ሙሉ አይነት ልጆች ትምህርታቸውን በደንብ በአግባቡ የሚከታተሉ ልጆች አሉ። ሌላ ደግሞ በሌላ መልኩ ከቤተሰባቸው ተገንጥለው መውጣታቸው እንደ ትልቅ ፍሪደም ቆጥረውት እንደ መለቀቅም ቁጥረውት በጣም ብዙ አልባሌ ቦታዎች ስለሚያሳልፉ ብዙ መጥፎ ነገሮችን በህይወታቸው ውስጥ እያደረጉ ያሉ ልጆች አሉ። እርግዝና ይፈጠራል። ከዛ ውጪ በጣም መጥፎ ነሱ ሳለ በጣም ብዙ ነገሮች አሉ እና እሱ ላይ ንሰራለን። ብር እስከ ማጣት ድረስ ይደርሳሉ። ከዛ በኋላ በጣም ዲፕሊ መጥፎ ነገር ውስጥ ይገባሉ። በተለይ ከሐዋሳ ከተማ ውስጥ አንዳንድ ነገሮች አሉ፣ በጣም ከባድ የሚባሉ ነገሮች። ተማሪዎች ይሸጣሉ ይባላል። ከዛ ውጭ ደግሞ ይሸጣሉ ማለት ባለ ሀብት የሆኑ ሰዎች? አዎ ይሸጣሉ ስልሽ፣ በገንዘብ ተማሪ መርጠው ፎቶ አል በማይከው በዛ በዛ መልኩ ተማሪዎች ትልልቅ ለሆኑ ሰዎች፣ ለሽማግሌዎች እነሱ አብረዋቸው ያድራሉ፣ ብር ያገኛሉ። በዛ በዛ መልኩ ብዙ ገጠመኝ ያለኝ በዚህ እና ብዙ አይነት እይታ ነው ያለው። ብቻ ግን ሁለቱ ወይ በጣም መጥፎ የሆነ ሕይወት ይኖራሉ ወይም ደግሞ ጥሩ የሚባል ነገር እራሳቸውን ገፍተው የሚኖሩ ሴቶች አሉ። መንገዳቸውን የሳቱ ከትምህርት ገበታቸው ተለይተው በሌላ ሱሶች ውስጥ የተዘፈቁ ወጣቶችን በተለይ ሴቶችን እንዴት አድርጋችሁ ነው ወደ ትምህርት ገበታቸው እንዲመለሱ የምትረዷቸው? የሜን ካምፓስ አዋሳ ዩኒቨርሲቲ ላይ በደንብ ይሰራል። የኛ ግን አዋዳ ካምፓስ ነው ለብቻ ነው ያለው። ብዙ ትኩረት ሰጥቶት እዚህ ነገር ላይ ሲሰራ አላየውም ከ ምክር አገልግሎት እና ከዛ ያለፈ ነገር ማለት ነው። ነገር ግን ካውንስለር አለችን፣ ካውንስል የምታደርገን አለች። ከዛ ውጭ ደግሞ ትምህርት ቤቱም ቤተሰቦችን በማናገር ለተማሪዎች አገልግሎት ላይ የሚሰራው አስተዳደር የተለያዩ ነገሮችን ለማድረግ ይሞክራሉ። ያን ያህል ፎከስ ባይሰጠውም ማለት ነው። ከዛ ውጭ ግን እንደ ጣሊታ ያሉ ግብረሰናይ ድርጅቶች ጥቃት እንዳይደርስባቸው ጥቃት ከደረሳቸው ከደረሰባቸው በኋላ እርግዝና ላይ እና ሌሎች ነገሮች ላይ የሚፈጠሩትን ነገር ለመቀነስ ድጋፍ ያደርግላቸዋል። ካውንስሊንጉን የምንሰራው በተለይ ደግሞ ትሬኒንግ በመስጠት ነው። ብዙ ጊዜ ቅድመ ጥንቃቄ ላይ ነው። እኔ በተለይ የምሰራው ራስን ማወቅ፣ ራስን ስለመግዛት ብቻ የህይወት ክህሎት ላይ ያሉትን ብዙ እይታዎች የሚያዩበትን መንገድ ለማስተካከል ስልጠናዎችን እናዘጋጃለሁ። በዚህ በዚህ መልኩ ነው ልንረዳቸው የምንሞክረው። በአዋዳ ዩኒቨርሲቲ ሴት ተማሪዎች ላይ የሚደርስ የጾታ ጥቃት ካለ እስቲ አብራሪልኝ። በተማሪዎች ዙሪያ ያን ያህል የከፋ የሰማሁት ነገር የለም እስካሁን ድረስ ግን፣ በማህበረሰቡ ላይ ባሉ ሴቶች ላይ በጣም ብዙ ነገሮች አሉ። በጣም ብዙ ከባድ ነገሮች እንሰማለው፣ እማውቃቸውም ነገሮች አሉ። ትምህርት ቤት ላይ ግን ብዙ ጥቃት የሚባል ነገር አይፈጸምም በገዛ ፍቃዳቸው የገቡበት ህይወት ካልሆነ በስተቀር ወዲያው የሚፈቱ ችግሮች ላይ ነው እኔ ብዙ ጊዜ የሰራሁት እኩዮቼ ስለሚ ሆኑ አብዛኛውን ጊዜ ወይም የኔ ከኔ በታች ያሉ ልጆች ናቸው የሚሆኑት። አቅማቸውን ባሉበት ቦታ የሚያጠናክሩበት እንዲሁም ያላቸውን ክህሎት የሚያወጡበትን መንገድ ነው የተፈልግ የነበረው። በጣም አንደኛው እስከ ዛሬ ድረስ ለረጅም ጊዜ የተሰራ የነበረው ነገር ከአስራ ስድስት እና ከአስራ ሰባት ዓመት የጀምሮ ኢትዮጵያዊነትን መስበት በጣም ነው የሚያስደስተኝ እና ፌስቡክ ላይ ሶሻል ሚዲያ ፎር የማን ዴቨሎፕመንት የሚል ሀሳብ አንስቼ እዛ ላይ ስለ ኢትዮጵያዊነት፣ ዘረኝነትን ስለ ማስወገድ ከህሊናችን ውስጥ ሴቶችን ስለማጠንከር ብቻ ፖሊቲክ ስለምላቸው አይዲያዎች በደንብ አድርጌ እዛ ላይ እጽፋለሁ። ግጥሞችን እና የተለያዩ አጫጭር ልቦለዶችን እየጻፍኩ የሰዎችን አስተሳሰብ ሊለውጥ ይችላል ይህ ማሰባቸውን ነገሮች ላይ ነው የምሰራው። ስለዚህ አንቺ ብዙውን ጊዜ ህይወትን እንዴት መወጣት እንደሚችሉ ነው የምታስተምሪያቸው ማለት ነው? አዎ እኔ ከዚህ በፊት የወሰድኩት ትሬኒንጎች አሉ። እነሱን ከተለያዩ ድረገጾች ላይ እያቀናጀው ኢዊዝን የሚባል ካምፓኒ ውስጥ ትሬነር ነበርኩም ለረጅም ጊዜ ልክ እንደ ስኮላርሽፕ ፕሮግራም ተዘጋጅቶልኝ እዛ ሰለጥን ነበር። እዛ ላይ ያዩቸውን ነገሮች እንዲሁም ያነበብኳቸውን ሌላ ሪሰርች በመስራት ነው የማዘጋጅላቸው። ከዛ ውጪ ብቻ ሴትነት የመውደቂያ ምልክት አይደለም፣ ያለ መቻል ምልክትም አይደለም። ያን ያህል በሁለት እግራችን ለመቆም ግዴታ ሰው ሊደግሰን ይገባል ብዬ አላስብም። በሚመጡብን ቻሌንጆች ታግለንና የተሻለ ሰው ለመሆን እየሞከርን ከውድቀታችን እየተማርን በሁለት እግራችን መቆም እንደምንችል በደንብ አድርጌ አምናለሁ። ስለዚህ እንግዲህ ወደፊት በተለይ ከኢትዮጵያዊነት ጋር በተለይ ደግሞ ከኢትዮጵያ ውስጥ ካሉ ሰዎች ከአስተሳሰባቸው ጋር የሚሰሩ ስራዎች ላይ ቢሰራ እጅግ በጣም ደስ ይለኛል። ህፃናቶችንና አረጋውያኖችን ለመንከባከብ ይርዳለን ሆስፒታል ውስጥ ካሉ ሐኪሞች ጋር ተነጋግሬ እዛ ህጻን ልጅ ተጥሎ አገኘው። ህጻኑ ልጅ ለማሳደግ ብዙ ነገሮችን ሞክሬ ነበረ። ከዛ በኋላ ጣሊታ ከጣሊታ ጋር የተገናኘት ጣሊታ ውስጥ እያደገ በውጭ ሆኜ ልጁን መርዳት አስጀመርኩ። ምናልባት ልጁን ሌላ ቤተሰብ ካልወሰደው ስመረቅ ነው ወስደዋለሁ ብዬ አስባለሁ። እስከዛ ድረስ ግን እንደ እናት እንደ ልጅ ሆነን ነው እየኖርን ያለ ነው። ስለቀረብሽኝ በጣም ነው ማመሰግነው። እሺ ሀና በጣም ነው ማመሰግነው።